በጎርፍ አደጋና አዲስ ባጋጠመ ድርቅ ምክንያት በርካታ ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው መንግስትና አጋሮቹ ይፋ አደረጉ። ከነኚህ ተረድጆች አብዛኞቹ በአርብቶ አደር አካባቢዎች እንደሚገኙ የገለጹት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የሚያስፈልገው የገንዘብ መጠን 948 ሚሊዮን ዶላር መሆኑንም አስታውቀዋል። እስክንድር ፍሬው ተከታዩን አጠናቅረዋል። የኢትዮጵያ መንግስትና አጋሮቹ ዛሬ ይፋ ያደረጉት ባለፈው ህዳርና ተሳስ ለሶስት ሳምንታት የተካሄደውን የምህር ግምገማ ውጤት መነሻ ያደረገ ሰነድ ነው። በዚሁ ግምገማ የፌዴራል ሚኒስቴር መስሪያ ቤቶች፣ የክልል የዘርፍ መስሪያ ቤቶች፣ የተባበሩት መንግስታት፣ የለጋሽ ሀገራትና መንግስታዊ ያልሆኑ ድርጅቶች መሳተፋቸው በሰነዱ ተመልክቷል። ከተጠቀሱት አካላት የተውጣጡት 230 የሚሆኑ ተወካዮች በዘጠኝ ክልሎች የሚገኙ የተጎዱ አካባቢዎችን መጎብኘታቸውም ተጠቅሷል። የዚህን ግምገማ ውጤት ይፋ ያደረጉት የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የተረጂዎች ቁጥር ካለፈው ዓመት ቢቀንስም ጨርሶ አለመወገዱን አብራርተዋል። በመንግሥትና በአጋሮቹ በተካሄደው የመኸር ግምገማ መሠረት እንደ አውሮፓ አቆጣጠር በ2017 5.6 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። በ2017 ዓ ም የሰብአዊ እርዳታ ከሚያስፈልጋቸው መካከል 36 በመቶ የሚሆኑት ከኦሮሚያ፣ 29 በመቶ በሶማሌ፣ 11 በመቶ በአማራ፣ 8 በመቶ በደቡብና 7 በመቶ በአፋር ክልሎች የሚገኙ ናቸው። የአሁኑ የተረጂዎች ቁጥር ከጎርፍ አደጋና በአርብቶ አደር አካባቢዎች ከተከሰተ አዲስ ድርቅ ጋር የተገናኘ መሆኑንም ኮሚሽነር ምትኩ ለጋዜጠኞች አብራርተዋል። የሊኖ ተጽዕኖ በሜይ 2016 አክትሟል። ካከተመ በኋላ ደካማ ቢሆንም የላኒና ላኒና ተብሎ የሚጠራው የባህር ወለል ሙቀት መቀነስ ነው መቀዝቀዝ ነው የሚታወቀው እና በዛ መነሻነት ሰርቲፊኬት የተወሰነ የጎርፍ አደጋ ለጎርፍ ተጋላጭ በሆኑ የአገራችን ክፍሎች አካባቢ ይታይ ነበረ። ስለዚህ የተረጂ ቁጥር በጃንዋሪ 2016 አስር ነጥብ ሁለት የነበረው በጃንዋሪ 2017 አሁን በያዝ ነው ወደ አምስት ነጥብ ስድስት ቀንሷል። 44ት በመቶ ነው የቀነሰው እና ትልቅ ለውጥ ነው በቁጥር ላይ ያለው ይህን ጠበቀ ሆኖ ግን አምስት ነጥብ ስድስቱ ከየት ነው የመጣው ለሚለው አንደኛው ደጋና ወይና ደጋማ በሆኑ አካባቢዎች ላይ ባለፈው የጎርፍ አደጋ ምክንያት ጉዳት የደረሰባቸው አካባቢዎች አሉ። ከዛ ባሻገር ደግሞ ኪስ ቦታዎች የዝናብ ክረምት ዝናብ ያለመመጣጠን ችግር አጋጠማቸው ናቸው ያሉት። ከዛ ውጭ ግን አብዛኛው የአርብቶ አደር አካባቢዎች ናቸው። አሁን ሶማሌ ክልል ስንወስድ ካሉት አስራ አንድ ዞኖች መካከል ዘጠኝ ዞኖች የድርቅ አደጋ አጋጥሟቸዋል። ወደ ቦረና ና ጉጂ ስንሄድ ኦሮሚያ ክልል ላይ የድርቅ አደጋ አለ። ከዛ ባሻገር ደቡብ ብሔሮች ብሔረሰቦች ና ህዝቦች ክልል ስንሄድ ደቡብ ኦሞ ላይ እናንደግብዲሁም የሰገን አካባቢ ህዝቦች ና የገሞ ጎፋ ቆላማ ወረዳዎች ላይ የድርቅ አደጋ አለ። ይሄ ከምንድን ነው የመጣው ከተባለ ለሀገራችን ደቡብና ደቡብ ምስራቅ አካባቢዎች ዝናብ እንዲያገኙ በማድረግ ረገድ የሰሜን ህንድ ውቅያኖስ ትልቅ ሚና አለው። ለዚያ አሁን ባለው የሰሜን ህንድ ውቅያኖስ ምስራቁ ክፍል ሞቃት ሆኖ ምዕራቡ ክፍል ቀዝቃዛ ነው። ለዚያ በመሆኑ እርጥበት ያዘለ አየር ወደ ኢትዮጵያ በመምጣት ፈንታ ተቃራኒን እየሄደ ያለው፣ ይህ እንግዲህ ክስተት ኢንዲያን ኦሽን ዳይፖል ነው የሚባለው። እዚህ ኢንዲያን ኦሽን ዳይፖል በመኖሩ ምክንያት የተፈጠረ ድርቅ ነው። ባርቡቱ አልደር አካባቢ የዚህ እና የፖኬት ኤራሽ መኖር ከዛም ባሻገር የጎርፍ አደጋው ባለፈው ዓመት ያስከተለው ጉዳት ድምሩ ውጤት ና መስጠቱ ስድስቱ እናም በተጠቀሱት አካባቢዎች ከመስከረም አጋማሽ እስከ ህዳር መጨረሻ መዝነብ የነበረበት ዝናብ ዘግይቶ መጀመሩን በስርጭትም የተዛባ መሆኑንና በአወጣጥም ቀድሞ መውጣቱን ኮሚሽነሩ አስረድተዋል። የተረጂዎቹን ፍላጎት ለማሟላት የሚያስፈልገው ገንዘብ 948 ሚሊዮን ዶላር እንደሆነም አቶ ምትኩ ጠቁመዋል። ከ2016 የተሻገረ ገንዘብ በመኖሩ ግን በቀጣይ የሚያስፈልገው 715 ሚሊዮን ዶላር መሆኑን አመልክተዋል። አዲሱ የተረጂዎች ቁጥር ይፋ የተደረገው የኤልኒኖ ተጽዕኖ ማብቃቱ፣ በዚህ ምክንያት የተከሰተው ድርቅም እንደሌለ እየተነገረ ባለበት ወቅት ነው። ለጋሾች የተለመደ ትብብራቸውን እንደሚያደርጉ በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ እምነታቸውን ገልጸዋል። ስለ አዲሱ ድርቅ ማስረዳቱ ግን ካለፈውም የበለጠ ጥረት እንደሚጠይቅ ለአሜሪካ ድምፅ አብራርተዋል። ፈተናው የበለጠ እንደሚሆን አስባለሁ። ምክንያቱም ኤልኒኖ ሁሉም ያወቀው ክስተት ነው። ኢትዮጵያን ብቻ አይደለም ሚያጠቃው። በድርቁ የተጠቁ ሌሎች ሀገሮችም ነበሩ። ስለዚህ ዛሬ ካጋጠመን የበለጠ የታወቀ ክስተት ነው። የህንድ ውቅያኖስ የአየር መዛባት ተብሎ ከሚጠራው ሁኔታ ጋር በተያያዘ የመጣው ይሄኛው ድርቅ እየተከሰተ ያለው ከቀደመው ተከትሎ በመሆኑ የለጋሾች ፍላጎት እንዲቀጥል የበለጠ መስራት አለብን። ሰዎች ትኩረታቸውን ወደ ሌሎች አገሮች እንዳያዞሩ፣ ስለዚህ አሁን ችግሩ አሁንም እንዳለ ለለጋሾች ለማስረዳት በእኛም በኩል የበለጠ ጥረት ይጠይቃል። ዛሬ ለዓለም አቀፍ ለጋሾች ይፋ የተደረገው የ2017 የሰብአዊ እርዳታ ጥያቄ ሰነድ ታህሳስ 24 2016 ዓ ም በጠቅላይ ሚኒስትር ጽህፈት ቤት ውይይት የተደረገበት መሆኑ ተጠቅሷል። የኢትዮጵያ መንግስትም ለመነሻ የሚሆን 47 ሚሊዮን ዶላር መመደቡ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ